Voice of America. ባለፉት አምስት ዓመታት በኢትዮጵያ የሚማሩ የአንደኛና ሁለተኛ ደረጃ ተማሪዎች የሳይንስና ቴክኖሎጂ ትምህርት ላይ እንዲበሩትና የስራ ፈጠራ ክህሎታቸውን እንዲያዳብሩ ሲሰራ የቆየው ስቴም ሲነርጂ የተሰኘው ተቋም አሁን ደግሞ ተማሪዎች ሀገር ውስጥ የሚገኝ ጥሬ እቃ ተጠቅመው በፀሐይ ኃይል የሚሰራ የዳቦ መጋገሪያ እንዲያመርቱ አድርጓል። ስመኝሽ የቆየ ይህንና ሌሎች የቴክኖሎጂ ውጤቶችን በመስራት የህብረተሰቡን ችግር ለመፍታት የሚንቀሳቀሰውን ድርጅት አመራሮች አነጋግራ ተከታዩን አሰናታለች። ከጀርመን ሀገር የተወሰደው እና ባለፈው ሳምንት ለሙከራ እይታ የበቃው አዲሱ ቴክኖሎጂ የፀሐይ ብርሃንን በአምስት ስኩዌር ሜትር ላይ ሰብስቦ በማሳረፍና ነጸብራቁ ወደ አንድ ቦታ እንዲያተኩር በማድረግ ሙቀት መፍጠር እንዲችል የሚያደርግ ነው። ሙቀቱ ደግሞ ወደ ዳቦ መጋገሪያው እንዲሄድ በማድረግ በቀላሉ ዳቦ መጋገር ይቻላል። ይህን በሀገር ውስጥ የሚገኝ ጥሬ ዕቃን በመጠቀም የተሰራ ቴክኖሎጂ የሰሩት ስቲም ሲነርጂ በተሰኘ ተቋም የሰለጠኑ የምህንድስና የብየዳና መገጣጠም ሙያ ያላቸው ተማሪዎች ናቸው። መቀመጫውን በአሜሪካን ሀገር አድርጎ የዛሬ ስድስት ዓመት የተመሰረተው ድርጅት ኢትዮጵያ ውስጥ የሚማሩ ተማሪዎች ከልጅነታቸው ጀምሮ የሳይንስና ቴክኖሎጂ ፍቅር እንዲኖራቸውና ተግባራዊ ልምምድ በማድረግ የፈጠራ ክህሎታቸውን እንዲያካብቱ የሚያደርግ ተቋም መሆኑን የድርጅቱ ዋና ስራ አስኪያጅ እና ፕሬዚዳንት የሆኑት አቶ ጸጋይ ለገሰ ይገልጻሉ። የሀገሪቱ የትምህርት ፖሊሲ ሰባ ሰላሳ የሚል አዲስ የትምህርት ፖሊሲ ያለው ፖሊሲው ማለት ሰባዎቹ ከሃይ ስኩል ግራጁዌት አድርገው ወይ ለዩኒቨርሲቲ የሚገቡት ተማሪዎች ሰባ ፐርሰንቱ ሳይንስ ቴክኖሎጂ፣ ኢንጂነሪንግ ማያተስ እንዲያጠኑ ግን በኢትዮጵያ ደረጃ ብዙ የሳይንስ እና ቴክኖሎጂ ኮሌጆች ሁሉ ተከፍተዋል። ግን እነዚህ ልጆች እየተዘጋጁ አይደሉም ኮሌጅ ውስጥ የሳይንስ ቴክኖሎጂ ኢንጂነሪንግና ማትስ ለማጥናት እና የእኛ ድጋፍ እዚህ ላይ ነው የሚጀምረው እና ሳይንስና ቴክኖሎጂ መጀመር ያለበት ቀጥታ ልጆችን ከዩኒቨርሲቲ ላይ መመደብ ብቻ ሳይሆን ታች ባሉበት ወቅት በፕራይማሪ ስኩል፣ በሰከንዳሪ ስኩል ከዛም ውረድ ብሎ ቅድመ ዝግጅት እንዲያደርጉ ማድረግ በሚለው ላይ የኢንተርቬንሽን ፕሮግራም ነው እየሰራን ያለ ነው። የሳይንስ ቴክኖሎጂ፣ ኃይልና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ተቋም በኢትዮጵያ የተለያዩ ክልሎች ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለአንደኛና ለሁለተኛ ደረጃ ተማሪዎች የሚያገለግሉ ስምንት ቤተ ሙከራዎችን ከፍቷል። አቶ ጸጋዬ እንደሚሉትም ድርጅቱ በየዓመቱ የሚያዘጋጀው የሳይንስ ውድድር ሕጻናት የፈጠራ ችሎታቸውን እንዲያዳብሩ ያግዛል። እንግዲህ አዲስ አሁን በጀመርነው ፕሮግራም ምንድን ነው ትምህርት ማስተማር ብቻ ሳይሆን ያ ደግሞ ቴክኖሎጂን ራሱ በመጠቀም ወደ በአካባቢ ያሉ ችግር ፈጭነት እንዲያተኩርም እንፈልጋለን። ስለዚህ ነው ያለውን ችግር በመረዳት ይሄ ነገር አገሪቷን ከአንኢምፕሎይመንት ሊያወጣልን የሚችሉ አንዳንድ ቴክኖሎጂዎችን ትራንስፈር የማድረግ ሁኔታ ስራ የሚፈጡ ኢንካም ጀነሬት የሚያደርጉ ኤምፕሎይመንት ጀነሬት የሚያደርጉ የቴክኖሎጂ ትራንስፈሮችንም እናስባለን። በተጨማሪ በዚህ ላይ ምንድነው ስኪል ትሬኒንግ እንሰጣለን። ያለ እነዚህ ወጣቶች ማለት ነው ወደ ስራ እንዲገቡ እና የራሳቸውን ቢዝነስ እንዲጀምሩ ይሄ እቅድ አለ። ስቴም ሲነርጂ በሳይንስ ትምህርት የሚያደርገው ጥረት አድጎ የዛሬ ሳምንት ድርጅቱ ባሰለጠናቸው ተማሪዎች የተሰራ በፀሐይ ብርሃን የሚሰራ የዳቦ መጋገሪያ ለእይታ አቅርቧል። አቶ ይስሐቅ ኡኩሞ ሽታ በሙያቸው መሐንዲስ ሲሆኑ በአሜሪካን አገር የሚገኝ የኮንስትራክሽን ድርጅት የፕሮጀክት ማናጀር ሆነው ይሰራሉ። ስቴም ሲነርጂ ውስጥ ደግሞ በበጎ ፈቃደኝነት የቦርድ ሊቀመንበር ሆነው በማገልገል የቴክኖሎጂ ስራውንም በኃላፊነት ይመራሉ። ኢትዮጵያ 13 ወይም ደግሞ የፀሐይ ብርሃን የሚገኝበት ሀገር ነው። አንዱም ይሄንን ነው የተመለከተው እና ይህም ስራ ደግሞ ይሄ የመጀመሪያው ሙከራ እንዳለቀ በብዛት በማምረት ለብዙ ሰዎች ተደራሽነት እንዲኖረው የምናደርገበት ሁኔታ ይሆናል። ለዛም ደግሞ በዳቦ በመጋገር ኑሯቸው ሊኖሩ የሚችሉ ሴቶችን ነው ተደራሽነት የሚያደርገው ይህ የዳቦ መጋገሪያ። እነሱን ደግሞ ለእነሱ ደግሞ የብቃት ምስልጠና የሚሰጡ ተማሪዎችን ተመርብነው ወደ አሰልጣኝነት ገብተው የሚያገለግሉበት ሁኔታ አይመቻቸውም። ይህ የዳቦ መጋገሪያ የመጀመሪያው የፈጠራ ውጤት ይሁን እንጂ አቶ ይስሀቅ ስቴም በቀጣይ የሚሰራቸው የፀሐይ ብርሃንን የሚጠቀሙ ቴክኖሎጂዎች እንዳሉ ያብራራሉ። ወደፊት የምናገራቸው እቅዶች አንዱ ለእኛው በመስኖ ሪያ እናስባለን። ይሄም ድሪፕ ኢሪጌሽን የሚባለው ማለት ነው። እሱን እየጀመረው ስራ ለበሱ እንቀጥላለን እና ይሄኛው ዳቦ መጋገሪያ የሚለው ለትልቅ ዳቦ መጋገሪያ አንድ ስድስት ሜትር ስኩዌር የሚወስድ ቦታ ነው። ነገር ግን አነስ ባለ መልኩ ደግሞ በግለሰብ ደረጃ ሊጠቀሙ የሚችላቸው ሁኔታዎች እያየን ነው እና ፀሐይን የፀሐይን ኃይል መጠቀም በምንችልበት ሁኔታዎች የተለያዩ ስራዎችን እናስባለን። የስቴም ሲነርጂ ተቋም ዋና ዓላማ ተማሪዎች ስራ ፈጣሪ እንዲሆኑና በአካባቢያቸው የሚገኙ ቁሳቁሶችን ተጠቅመው የህብረተሰቡን ችግር መፍታት እንዲችሉ ማገዝ ነው። ድርጅቱ በአቋቋሟቸው የቤተ ሙከራ ማዕከላት ተጠቃሚ በመሆናቸው የሳይንስ ችሎታቸውን ማዳበር የቻሉና ዛሬ ትልቅ ደረጃ መድረስ የቻሉ ተማሪዎችን ማፍራታቸውንም አቶ ይስሐቅ ይገልጻሉ። ብዙ ተማሪዎች በዚህ በስቴም ከሌላ ዩኒቨርሲቲ እስከ ድረስ የደረሱ አሉ። እያንዳንዳቸውን አንዳንድ ጊዜ ትራክ አድርጎ ወይ ደግሞ የት ደረጃ ድረስ የሚለውን ነገር ዴታ ወይ ደግሞ ኢንፎርሜሽን መሰብሰብ አንዳንድ ጊዜ አስቸጋሪ ነው ነገር ግን በግል የምናውቃቸው አሉ። በዚህ በስቴም ሴንተሮች ውስጥ በኩል አልፈው በአገር ደረጃ የፈጠራ ችሎታቸው እውቅናን ያገኘላቸው በስ በተለያዩ ዩኒቨርሲቲዎች ውስጥ ገብተው ትምህርታቸውን ተምረው እድል ያገኘዋሉ። እንዲሁም በርገበ ጊዜ አሁን እስከ ውጭ ሀገር ደግሞ እስከ ሃርቫርድ ድረስ በዚህ ፕሮግራም አልፈው በራሳቸው ጥረት ማለት ነው እስከ ሃርቫርድ ድረስ ዩኒቨርሲቲ መግባት እድል ያገኛቸው ተማሪዎች እንዳሉ እናውቃለን። አቶ ጸጋይም ተማሪዎች የሳይንስና ቴክኖሎጂ ትምህርቶች ላይ ማተኮራቸው በዓለም ላይ ሕይወትን እያቀለሉ ያሉ ቴክኖሎጂዎችንና ለብዙ ችግሮች መፍትሄ ማምጣት የሚችሉ ስራዎችን ፈጣሪ እንደሚያደርጋቸው ያሰምሩበታል። በአሁኑ ሰዓት የሳይንስ ቴክኖሎጂ ኢንጂነሪንግ ማትስ ወደፊት ዓለምን ኮምፒቲቲቭ ከሚያደረጓት አንዱ እንደሆነ ይታወቃል። ብዙ ስራ ሊፈጠር የሚችልበት፣ ከፍተኛ ኢንካም ሊገኝ የሚችልበት፣ ሀገሮች ኮምፒቴቲቭ የሚሆኑበት፣ በተለይ ኢትዮጵያ ውስጥ እንደኛ ላለው ሀገር ፖቨርቲ ችግር እንድናላቀቅበት የምንችለው ለብዙ ወጣቶች ስራ እና ቢዝነስ ክሬት የሚያደርግበት ሊያደርግ የሚችለው ልጆች እንደገና ስራ ከመግባታቸው በፊት ያንን ስኪል ኤክሰርሳይዝ የሚያደርጉበት የሀገራችን የውጭ ምንዛሬ ልናተርፍ የምንችለው ራሳችን በራሳችን ሀገር ውስጥ ስራዎችን በመስራት ማለት ነው ማለት ነው። ኢኖቬቲቭ የሆነ እና በተለይ የሶሳይቲ ፕሮብለም ሶልቭ የሚያደርጉ ልጆች እና ወጣቶች ሊወጡ የሚችለው ከዚህ እንደሆነ በማሰብ ሁሉም አካል ትኩረት ሊሰጠ ይገባል ብዬ ያስባል። ነው እስቲም በአሁኑ ወቅት ችግር ፈቺ የሆኑ ፈጠራዎችን መስራት የሚያስችሉ የቴክኖሎጂና ምህንድስና ትምህርቶች ላይ ያተኩር እንጂ ሌሎች የሳይንስና የሂሳብ ትምህርቶች ላይም ድጋፍ ማድረጉን ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ Oh